ከአንድ ዓመት በፊት ተፈጸመ ያሉትን የዘር ጭፍጨፋ ዛሬ ያስታወሱት የደቡብ ሱዳን ተቃዋሚዎች አጋጣሚውን በመጠቀም ፕሬዝዳንት ሳልቫኪር ማያርዲትን ወንጅለዋል፣ ለደረሰው ሁሉም ተጠያቂ አድርገዋል። ሁሉም የተጀመረው ልክ የዛሬ አንድ ዓመት መሆኑን በመጥቀስ ነበር። የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ ማብራሪያቸውን የጀመሩት ክራይም። ዛሬ ታሕሳስ 16 2014 በአውሮፓውያኑ አቈጣጠር ፕሬዚደንት ሳልቫኪር ማያርዴት በዋነኛነት በኒዌር ሕዝብ ላይ የዘር ማጥፋት ወንጀል የጀመሩበት ልክ አንደኛ ዓመት ነው። ከታሕሳስ 16 ጀምሮ በነበሩት ሦስት ቀናት ማለትም ታሕሳስ 16፣ 17ና 18 ከ24 ሺህ በላይ የሚሆኑ ንጹሐን ሴቶች ሕፃናትና አዛውንቶች ከኒውዌርና ከሌሎችም ብሔረሰቦች የሆኑ ነብር ተብለው በሚጠሩ የፕሬዚደንት ሳልቫኪር ወታደሮች ተገደሉ። ታይገር ወይም ነብር የፕሬዚደንት ሳልቫኪር የጦርነት ጊዜ ስም ነው። በኢጋድ አደራዳሪነት በተደረሰባቸው የሽግግር መንግሥት መመስረቻ ነጥቦች ላይ ከደጋፊዎቻቸው ጋር በፓጋክ ውይይት ያደረጉት የደቡብ ሱዳን ተቃዋሚዎች የዚህን ውጤትም ይፋ አድርገዋል። ፕሬዚዳንት ሳልቫኪር ማያርዲት የሽግግር መንግስቱን እንዲመሩ ከመስማማት ተቃርበው የነበሩት ተቃዋሚዎቹ ዛሬ ጠንከር ያለ አቋም አንጸባርቀዋል። ፕሬዚዳንቱና ጠቅላይ ሚኒስትር እንደሚሆኑ የሚጠበቁት ሪያክ ማቻር እኩል የአስፈጻሚነት ስልጣን እንዲኖራቸው እንደሚፈልጉ ነው ታባን ደንጋይ የገለጹት። ብዙዎቻችሁ በፕሬዚደንቱና በጠቅላይ ሚኒስትሩ መካከል የሥልጣን ክፍፍል እንዲኖር የፈለግነው ለምን እንደሆነ ማወቅ አለባችሁ። ለእኛ ይህ የሚያስፈልገው ማሻሻያዎቹን ተግባራዊ ለማድረግ ነው። ማሻሻያዎች እንዲኖሩ እየጠየቅን ያለ ነው እኛ እንጂ ሳልቫኪር አይደሉም። ስለዚህ ማሻሻያዎች እንዲደረጉ ጥሪ እያቀረበ ያለው አካል ያንን እንዲተገብር ስልጣን ሊሰጠው ይገባል። የሥራ አስፈጻሚነት ሥልጣን ያለው ጠቅላይ ሚኒስትር መኖር አስፈላጊ የሚሆነው ለዚህ ነው። ሥራ አስፈጻሚ ለመሆን ብቻ ሳይሆን እርቅና መግባባትን ጨምሮ ማሻሻያዎችን ለመተግበር ነው። እናም በፕሬዝዳንቱና በጠቅላይ ሚኒስትሩ መካከል ሊኖር የሚገባውን የሥልጣን ክፍፍል አስመልክቶ በደቡብ ሱዳን መንግሥትና በተቃዋሚዎቹ መካከል ያለው ልዩነት ከመጥበብ ይልቅ መስፋቱ እየታየ ነው። አደራዳሪው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ሁለቱ ወገኖች ከስምምነት እንዲደርሱ ሲያስጠነቅቅ ቆይቷል። ዋነኛው አደራዳሪ አምባሳደር ስዩ መስፍን ድርድሩ ነገ እንደሚጀመር ይፋ ያደረጉ ሲሆን የሁለቱ ወገኖች ተወካዮችም አዲስ አበባ ገብተዋል። ሁለቱ ወገኖች በቅድሚያ በተወካዮቻቸው በኩል እንደሚደራደሩ የደረሱበት ድምዳሜ ደግሞ ለኢጋድ የመሪዎች ስብሰባ እንደሚቀርብ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ